ሰላም ለእናንተ ይሁን። ጋቢና ቪኦኤ ከአሜሪካ ድምፅ እነሆ መደመጥ ጀመረ። ዛሬ በሳምንቱ ካሰማናችሁ ዘገባዎች መካከል የተወሰኑትን መርጠን በድጋሚ እናስደምጣችኋለን። ታሙ ስዩም በመስተንግዶው፣ ኤልያስ አስማረ በቅንብሩ አብረናችሁ እናመሻለን። ጉዳይ ኦን ከስድስት ወራት በፊት ስራ የጀመረ ስራ ፈላጊና ቀጣሪዎችን አገናኝ አውታር ወይንም መተግበሪያ ነው። ከ15 ሺህ በላይ ኢትዮጵያውያን ስራ ለመቀጠርና ለመቅጠር እየተጠቀሙበት ስለመሆኑ ፈጣሪዎቹ የሚናገሩለት መተግበሪያ በስልክ ላይ የሚጫን ነፃ አገልግሎት ነው። ከጉልበት ስራ እስከ ልዩ ክህሎትን የሚጠይቁ ስራዎች ድረስ እንደሚስተናገዱበት መተግበሪያውን ካዘጋጀው ድርጅት መስራች አለም አብርሃ ሰምተናል። አለም አስቀድመው መተግበሪያውን ለመስራት ምክንያት ስለሆኑት ጉዳዮች ያስረዳናል። እንግዲህ ጉዳይ እንደ መነሻ ሀሳብ የሆነው ኢትዮጵያ በምመላለስበት ወቅት ከማያቸው ነገሮች ተነስቼ ነው እና አንዳንድ ነገሮች ለዕለት ለዕለት ስኖሩ የሚያስፈልጉ ነገሮች ሲፈለጉ ኢትዮጵያ ውስጥ አብዛኛው ነገር ቢኖርም ቶሎ መረጃውን ማግኘት የምትፈልገውን ነገር ቶሎ በቅልጥፍና መፈጸም የሚለው ነገር አስቸጋሪ እንደሆነ አይቻለሁኝ እና ቤተሰቦቼም አካባቢ የሆነ ነገር ሲፈልጉ፣ መረጃ ሲፈልጉ ር የሆነ ነገር ማስፈጸም ሲፈልጉ የሚያስቸግራቸው ነገር አለ። አሁን ቤት ውስጥ መብራት ማሰራት፣ ዲሽን ማስጠገን፣ ሰራተኛ ማግኘት ሊሆን ይችላል የቤት ሰራተኛ ውጣ ውረዶች አላቸው። ሰራ ትራውም ቢኖርም ማገናኛው ድልድይ ብዙ የተሰራ አይደለም እና እዛች ጋር በጣም ቀላል በሆነ ሀሳብ ፈላጊው እና ተፈላጊው የሚገናኙበት መድረክ ቢዘጋጅ የሰዎችን ኑሮ ያቀላል ከሚል ሀሳብ የተነሳ ነው የሰራችሁት መተግበሪያ። ምን አይነት የህብረተሰብ ክፍሎች ላይ በዋነኝነት ያተኩራል? በምን መልኩስ ነው የስራ ግንኙነትን የሚያቀላጥፈው? መተግበሪያው ስሙ ጉዳይ ኦን ነው። ፌሊንጉ ጂኦኦ ዲኤዋይ ኦኤን ነው እና መተግበሪያው እንግዲህ አካታች የሆነ ለማድረግ ሞክረናል። ይህም ማለት በጣም ዝቅተኛ ከሚባለው ስራ ጀምሮ ለምሳሌ የቀን ስራ፣ ኮንስትራክሽን የጉልበት ስራ ከሚሰሩት ጀምሮ እንደው በተወሰነ መልኩ ከፊል ፕሮፌሽናል የሆኑ ስራዎች ድረስ ለምሳሌ የሂሳብ ባለሙያ ሊሆን ይችላል፣ ጉዳይ አስፈጻሚ፣ ትርጉም ስራ ሊሆን ይችላል። እስከዚህ ድረስ ያሉትን እነዚህ ቋሚ ያልሆኑ ስራዎች ግን በተደጋጋሚነት በቀጣይነት ቢገኙ ስራዎቹ እንደው የኑሮን ሁኔታ ለመደጎም ለመደገፍ የሚችሉ አይነት ለማስቻል የተዘጋጀ መተግበሪያ ነው። ስለዚህ በአንዱ ገጽታው እነዚህን ሰራተኞች ስራ የሚፈልጉ ገቢ የሚፈልጉ የስራ ገበታቸውን ማስፋት የሚፈልጉ ሰዎችን አካታች ያደርጋል። በሌላ ገጽታው ደግሞ እንደ መደበኛ ተጠቃሚ ሆኖ ሰው ሲመጣ መተግበሪያውን ከፍቶ በሚፈልገው የስራ ዘርፍ ወይም ሞያ፣ ከቤት ሰራተኛ፣ ቴክኒሽያን፣ መካኒክ ሊሆን ይችላል፣ የፈለገውን ቀጥታ የሙያ ዘርፍ ውስጥ በመግባት በአቅራቢያው ያለ በቅርብ ርቀት ላይ የሚገኙ ሰራተኞችን እንዲያገኙ ያስችላል እና ቀጥታ ሰው የሚፈልገውን የመረጠውን ባለሙያ ደውሎ ማነጋገር ወደ ስራው መሄድ መደራደር ይችላል ማለት ነው። እንግዲህ አንደኛው ነገር በቅርብ ርቀት ያሉ ሰዎችን ማገናኘት ማስቻሉ ስለሆነ በተለይ በከተሞች አካባቢ በተለይ አዲስ አበባ ያለውን የትራንስፖርት መጨናነቅ ሰዎች ስራ ለመፈለግ ብለው እንኳን ወጥቶ የሚንከራተቱትን በጣም ይቀንሳል። የሰዎችን ኑሮ በሁለቱም በኩል በአሰሪውም በሰራተኛውም በኩል ያሉትን ነገሮች ፈተናዎች እንደው ማቃለል ይችላል የሚል ጥቅም ነው ያለው። እና ከጀመርን እንግዲህ አሁን ስድስት ወር ሆነን አዲስ አበባ ውስጥ ነው መጀመሪያ ያስጀመር ነው አዲስ አበባ ላይ ትኩረት አድርገን ያው አዲስ አበባ ብዙ ፖፕሌሽን ምንድን ነው የህዝብ ብዛት የሚገኝበት ከተማ እንደመሆኑ ትልቅ ከተማ እንደመሆኑ መጠን እና አሁን ላይ ከአስራ አምስት ሺህ በላይ ጠቅላላ ተጠቃሚዎች ደርሰናል ከአምስት ሺህ በላይ የሚሆኑት አገልግሎት ሰጪዎች ወይም እነዚህ ሰራተኞች በስራ ባለሙያ ዘርፍ ላይ የተመዘገቡት ናቸው። አለም እንግዲህ አንተም እንደምታውቀው ሁሉም ባይባሉም ጥቂት የማይባሉ በተለይ በቀን ስራ ውስጥ የተሰማሩ ሰዎች ከቴክኖሎጂ ጋር ያላቸው ቁርኝት እምብዛም ነው ይባላል። ይህም መተግበሪያ በቀላሉ ተረድተው እንዲጠቀሙበት በማድረግ ረገድ ምን ያክል ጥራችኋል? ለነሱ ለማቅለል ቶሎ የሚረዱትና ቶሎ የሚግባቡት እንዲሆን ምን ያህል ሰርታችኋል? በጣም ጥሩ ጥያቄ ነው የጠየቀኝ። ይሄ እንግዲህ መጀመሪያ ስንጀምር ያጋጠመን ተግዳሮት ነበረ አንደኛ ስማርትፎን ራሱ በጣም በብዛት ተጠቃሚው ብዛት ያን ያህል አይደለም ኢትዮጵያ ውስጥ። ከዛ ቀጥሎ ደግሞ የዲጂታል ሊትሬሲ ወይም እንደዚህ አፕሊኬሽን የመጠቀም እውቀቱ ወይም ቅርበቱ እንደጠበቅ ነው አይደለም የሆነው። ስለዚህ ምንድን ያደረግ ነው? አንደኛ አሁን መተግበሪያ መጫን የማይችል ስልክ ያላቸውን ሰዎች ስማርትፎን የሌላቸውን ሰዎች ሁሉ አንተውም አካታች ነው። የራሳችን ባለሙያዎች አሉ በየመንገዱ እየሄዱ በየቦታው በየማሰልጠኛ ተቋማቱ እየዞሩ እነዚህን ስራ የሚፈልጉ ሰዎችን ኦንቦርድ የሚያደርጉበት ወይም የሚያስገቡበት መንገድ አለን፣ መተግበሪያው ባይኖራቸውም ሰራተኞቹ። ከዛ ተጨማሪ ደግሞ በየጊዜው አጫጭር የሆኑ እንደ ስልጠና አይነት ነገር እያዘጋጀን ድጋፍ እናደረጋለን። አጠቃቀሙ ቀላል እንዲሆን ለመርዳት ለማስረዳት እንሞክራለን። ከዚህ ተጨማሪ ደግሞ ባለፈው ስድስት ወር ውስጥ ቢያንስ ወደ ስድስት ወደ ሰባት ጊዜ መተግበሪያውን አሻሽለነዋል፣ አበልጽገነዋል። ይሄም የሆነው ከተጠቃሚዎቹ በሚደርሱን አስተያየቶች እና ጥቆማዎች ማሻሻያዎች እያደረግን እያደረግን አሁን ለማቃለል የተቻለውን ያህል እያደረግን ነው። በተረፈ ያው መተግበሪያውን ባይጭኑም ስራ የሚፈልጉ ሰዎች ባሉበት አካባቢ ማፕ ላይ ዲጂታል ፕሬዘንሱን እንዲያገኙና የስራ እድሎችን እንዲያገኙ እገዛ እያደረግን ያለ ነው። በቅርቡ ደግሞ የኮል ሴንተር አገልግሎት ለመጀመር ማስፋፊያ እያደረግን ነው። ምክንያቱም ካለን መረጃ ኢትዮጵያ ውስጥ ካለው መረጃ የአፕሊኬሽን ወይም የመተግበሪያ አጠቃቀሙ ባህሉ እያደገ ነው፣ እየተሻሻለ ነው። ነገር ግን የሚፈለገው ያህል ስላልደረሰ እዛ ቦታ እስክንደርስ ድረስ ደግሞ ሰው የሚመቸው ወደ ኮል ሴንተር በመደወል ልክ የታክሲ አገልግሎት እንደሚጠሩት ልክ እንደዛ አይነት አገልግሎትም እየጀመርን እየተዘጋጀን ያለ ነው። እዛ ላይ የሚጠቀሙበት ሰዎች በተለይ ደግሞ ስራ ፈላጊዎች ይህንን አገልግሎት ለማግኘት የሚጠበቅባቸው ክፍያ አለ ወይ? አሁን ላይ ምንም አይነት አገልግሎት ክፍያ አንጠይቅም። አገልግሎት ሰጪዎችም አገልግሎት ተጠቃሚዎችም በነፃ መተግበሪያውን ከጉግል ፕሌይ ስቶር ለአንድሮይድ ስልክ ወይም ከአፕል አፕ ስቶር ለአይፎን ስልኮች በማውረድ በመጫን መጠቀም ይችላሉ። ብቸኛው የምንጠይቀው ነገር ምንድን ነው? አገልግሎት ሰጪዎችን ሲመዘገቡ ትክክለኛ መረጃችሁን ስጡን እንላለን። ትክክለኛ የፎቶ መልካቸውን የሚያሳይ ፕሮፋይል ፎቶ እንዲያስገቡ፣ መታወቂያቸውን እንዲያስገቡ ማስገቢያ ቦታ አለ፣ ሲመዘገቡ እንዲያስገቡ እናደርጋለን። ይህን የምናደርግበት ምክንያት ትክክለኛ መረጃ ያስገቡ ስራ ፈላጊዎች ወይም ሰራተኞች ከሆኑ ቨሪፋይድ የሚል አርማ እንሰጠዋለን። የተረጋገጠ በጉዳይ የተረጋገጠ የሚል አርማ እንሰጣቸዋለን። ያ አርማ ጥቅሙ ምንድን ነው? ሰዎች ፈላጊዎች ሰራተኛ ፈላጊዎች መጥተው መተግበሪያው ላይ ሲፈልጉ ቅድሚያ ይሰጣቸዋል። ውጤቱ ላይ ፈልገው ሲያገኙ ውጤቱ ላይ በቅድሚያ ከላይ እንዲወጡ ይደረጋል። አርማውም አለ። ያ ለተጠቃሚዎቹ ትንሽ እምነትን ይሰጣል። ያው ሙሉ ለሙሉ እምነትን መፍጠር ባይቻልም ባለው አቅም ትክክለኛ መረጃ መግባቱን በማረጋገጥ እንግዲህ ጥሩ የሆነ እንትን ለመፍጠር እየሞከርን ነው። ከዚህ ተጨማሪ ደግሞ ወደፊት ተጨማሪ መሻሻያዎችን በማድረግ አሁን ለምሳሌ ሰራተኞች ያላቸውን የትምህርት ማስረጃዎች፣ ሰርቲፊኬቶች፣ እነዚህ እነዚህን ማረጋገጫዎች በማስገባት ደግሞ የተሻለ እይታ እንዲያገኙ የተሻለ የስራ እድል እንዲያገኙ ማስፋፊያዎችም እየሰራን ያለ ነው። በጣም አመሰግናለሁ። በድጋሚ አለማብርሃ ጉዳይ ኦን ስለተሰኘው ሰራተኛና አሰሪዎች ስለሚያገናኘው አገልግሎት ወይም አውታር ስለ አብራራህልን በአድማጮች በአድማጮችም በእጅጉ አመሰግናለሁ። መልካም እድል ግጠማችሁ። መልካም ምሽት ይሁንልህ። እግዜር ይስጥልን። በጣም አመሰግናለሁ። መልካም ቀን። Cut. ኬንያውያን ወጣት ሴቶች የእግር ኳስ ስፖርት እየገጠማቸው ካለ ማህበራዊ ችግር መከለያ አድርገው እየተጠቀሙበት ስለመሆናቸው የሚያወሰው ዘገባም የተደመጠው ከሰሞኑ ነበረ። ስመኝሽ ቆየ እንደሚከተሉት ታሰማናለች። ኬንያ ውስጥ በሚገኘውና ኪባራ ተብሎ በሚጠራው የአፍሪካ ትልቁ የድሃ መኖሪያ ሰፈር ውስጥ ኢንዱጉ ኩዊንስና ኩዊንስ ስታርሌትስ የተሰኙ ሁለት ጀማሪ የኬንያ የእግር ኳስ ቡድኖች የወዳጅነት ጨዋታ ያደርጋሉ እነዚህ የሴቶች የእግር ኳስ ቡድኖች የተቋቋሙት የኬንያ ባለስልጣናት በኮሮና ወረርሽኝ ምክንያት ከቤት ያለመውጣት ክልከላ መደረጉን ተከትሎ እድሜያቸው በአስራዎቹ ውስጥ ሆኖ የሚያረግዙ ልጃገረዶች ቁጥር አርባ በመቶ ጭማሪ እንዳሳየ መግለጻቸውን ተከትሎ ነው። ኡንዱጉ ኩዊንስ የተሰኘው የእግር ኳስ ቡድን መስራች እና አሰልጣኝ የሆነው ላባን ኡማ እንደሚናገረው የቡድኑ ዓላማ ልጃገረዶቹ ጊዜያቸውን መልካም ነገር ላይ እንዲያውሉ ለማድረግ መሆኑን ያስረዳል። ይሄ መርሃ ግብር ልጃገረዶቻችን በምንኖርበት አካባቢ ካሉ ስፍራዎች ለመጠበቅ ተብሎ የተዘጋጀ ነው። እኛ የምንኖርበት አካባቢ የሚያደነዝዙ መድኃኒቶች እና ሱስ አምጪ ንጥረ ነገሮች የበዙበት ነው። ልጃገረዶቻችንም ያለ እድሜያቸው ያረግዛሉ። ዊንፍሬድ ኛቦኬ የኡዱንጉ ኩዊንስ የእግር ኳስ ቡድን የተቀላቀለችው ባለፈው ዓመት መጨረሻ ላይ የቅርብ ጓደኛ የሆነችው ሩት በወረርሽኙ ምክንያት ትምህርት ቤት በተዘጋበት ወቅት ማርገዟን ከሰማች በኋላ ነው። የእኛን የእግር ኳስ ቡድን ለመቀላቀል አሻፈረኝ አለችና ከወንዶቹ ጋር ለመጫወት ወሰነች። አሁን እርጉዝ ናት። እኔ ራሴን በእግር ኳሱ ስራ ጠምጄ እውላለሁ። ተመሳሳይ የሆነ ስህተት ውስጥ እንዳልወድቅ ይረዳኛል። የኡንዱጉ ኩዊንስ ቡድን አባላት በየቀኑ ልምምድ ያደርጋሉ። በየሳምንቱ መጨረሻውን ግጥሚያ አላቸው። በዚህ ደግሞ ወላጆቻቸው ደስተኞች ናቸው። ከተጫዋቾቹ የአንዷ ወላጅ የሆነችው ሮዝንጉሊ እግር ኳሱ የልጆቻቸውን ሙሉ ጊዜ መውሰዱ ጤንነታቸውና ደህንነታቸው እንዲጠበቅ አድርጓል ትላለች። እግር ኳስ ሲጫወቱ ስናያቸው በጣም ደስ ይለናል። ምክንያቱም ልጆቹ ይህን ጥለው ያልተገባ ባህሪ ያለበት አካባቢ አይሄዱም። የእግር ኳስ ክለቡ ከኳሱ በተጨማሪ ልጃገረዶቹ በትምህርታቸው እንዲበረቱ እገዛ የሚያደርግላቸው ሲሆን እንደ የወር አበባ መጠበቂያ የመሳሰሉ የግል ንጽህና መጠበቂያ ቁሳቁሶችንም ያቀርብላቸዋል። እንዲህም ሆኖ ግን እንደ ላቪን አንዶኪ የመሳሰሉ አንዳንድ ተጫዋቾች አሁንም ለእርግዝና ይጋለጣሉ። ካረገዝኩ በኋላ ኳስ አቆምኩ። በእርግዝናዬ ወቅት መጫወት አልችልም ነበር። አሁን ልጄ ትንሽ ስላደገ እንደገና መጫወት እችላለሁ። ያም ሆኖ ግን የእግር ኳስ ቡድኑ ግቡን እየመታ ይመስላል። በኮሮና ቫይረስ ወረርሽኝ ምክንያት በስፖርት ጨዋታዎች ላይ ተጥሎ የነበረው ገደብ ከተነሳ በኋላ የኡንዱጉ ኩዊንስ ቡድን አባላት የናይሮቢ የሴቶች እግር ኳስ ቡድንን ለመቀላቀል ግብዣ ቀርቦላቸዋል። በብሬንዳ ሙሊኒያ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ከሰሞኑ የቡና ጣዕም ውድድር ኢትዮጵያ ውስጥ ተካሂዷል። በክብረ ወሰንነት የሚመዘገብ ከ1800 በላይ የቡና ናሙናዎች የቀረቡበትን ውድድር አላማና ግብ በተመለከተ ውድድሩን በሚደግፈው የአሜሪካ የልማት ተራዶ ድርጅት ውስጥ በከፍተኛ መርሃ ግብር ኃላፊነት የምትሰራውንና የውድድሩን አስተባባሪ ቅድስት ሙሉጌታን በስልክ መስመር አግኝተናታል። አመሰግናለሁ። ይሄ ውድድር እንግዲህ ባለፈው ዓመት ነው ለመጀመሪያ ጊዜ ወደ ኢትዮጵያ የመጣው አሁን ለሁለተኛ አመት ነው እያካሄድን ያለ ነው። በዚህ አመት አንድ ሺ ስምንት መቶ አርባ ስምንት ሳምፕሎች ተቀብለናል። ይሄም ሌላ የዓለም ሪከርድ ነው። ባለፈውም በመጀመሪያ ዓመታችን ትልቅ የዓለም ሪከርድ የሰበር ነው ወደ አንድ ሺ አራት መቶ ሳምፕል ተቀብለን፣ ስለዚህ ለሁለተኛ ጊዜ እንደሱ አድርገናል ማለት ነው። ውድድሩን መጀመር ቀድሞውኑ ያስፈለገበት ምክንያት ምንድን ነው? በዚህ ውድድር ላይ ቡና አምራቾች በመወዳደራቸው የሚያገኙት ጥቅምስ ምንድን ነው? እንግዲህ ታፖስ ኤክሰለንስ በዓለም ላይ የታወቀ ትልልቅ ገዢዎችን የሚያሳትፍ ስፔሻልቲ ማርኬት ላይ ቡና የሚሸጥ ፕላትፎርም ነው። በሙሉ ቡና አብቃይ ሀገሮች ያካሂዳል። ወደ አስራ አንድ ሀገር ይካሄዳል። እዚህ አፍሪካ ውስጥ እንኳን ሩዋንዳ ላይ ብሩንዲ ውስጥ ተካሂዶ ያውቃል። እኛ እንደ ትልቅ የቡና አምራችነታችን በጣም ብዙ ዘግይተናል። ካፕ ኦፍ ኤክሰለንስን ወደ ኢትዮጵያ ለማምጣት ባለፈው ዓመት ተሳክቶልን አምጥተናል። ምንድን ነው ጥቅሙ ላልከኝ፣ ይሄ እንግዲህ በጣም ትልልቅ ገዢዎች የሚሳተፉበት ፕላትፎርም ነው። ቡናን በጣም በውድ የሚገዙ ገዢዎች የሚሳተፉበት ጨረታ ነው። ለምሳሌ ባለፈውን ዓመት ሪከርድ ስታይ መቶ ሰማንያ አምስት ዶላር በፓውንድ ነው ይሸጥ ነው አራት መቶ ሰባት ዶላር በኪሎ ነው። ይሄ ማለት ለኢትዮጵያ ቡና የተከፈለ ትልቅ ዋጋ ነው። እንደዚህ አይነት ዋጋ ሊከፍሉ የሚችሉ ከዚህም በላይ ሊከፍሉ የሚችሉ ገዢዎች የሚሳተፉበት ጨረታ ነው። ስለዚህ ጥቅሙን ላልከኝ ለእኛ አምራቾች በርካታ ገዢዎችን እንደዚህ አይነት የስፔሻሊቲ ማርኬቶች ገዢዎችን የሚያገኙበት ራሳቸውን የሚያስተዋውቁበት አንዱ ገዢ ገዥ እዛው እንጂ መቶ ስልሳ ስምንት ባየር ነው የተጨረሰው። አንዱ ቡና ለመግዛት እነዚህ ሁሉ መቶ ስልሳ ስምንት ባየርስ ቡናውን ወስደው ሳምፕሉን ቀምሰው ምን እንደሆነ ቡናው አውቀው ነው የሚጠብቁት። ጨረታው ላይ ባይሳካላቸው ፕሮዲሰሮቹን ያገኟቸዋል፣ ያናግሯቸዋል። የእኛም ትልቁ ዓላማ አምራቾቹን ገበሬዎቹን ከነዚህ ገዢዎች ጋር ማገናኘት ጠቀሜታ አምራቾቹን ከገዢዎች ጋር ማገናኘት ለኢትዮጵያ ልቡና ፕሮሞት ማድረግ ርካሽ ዋጋ ከሚሸጥበት ደግሞ በጣም ትልቅ ዋጋ እንዲሸጥ ሪብራንድ ማድረግ ነው ትልቁ ጥቅሙ። ቡናውን ቀምሰው ውጤት የሚሰጡት ዳኞች ከየት ከየት የመጡ ናቸው? አንዴ የቡና ናሙና የመጨረሻው ውድድር ደረጃ ላይ እስኪደርስ ምን አይነት ደረጃዎችንስ ማለፍ አለበት? ውድድሩ ሶስት ደረጃ አለው። ፕሪሰሌክሽን፣ ናሽናል ስቴጅ እና ኢንተርናሽናል ስቴጅ እንለዋለን። የቅድመ መረጣ፣ የብሔራዊ መድረክ እና የዓለም አቀፍ መድረክ እንለዋለን። እኛ ቅድሚያ መረጣ ላይ ከአንድ ሺህ ስምንት መቶ አርባ ስምንት ከተቀበልነው ቡና ውስጥ ቶፕ የተባሉትን መቶ አምሳ መርጠናል። እሱን ከመረጥን በኋላ ናሽናል ስቴጅ እናካሄዳለን። እሱም እዚሁ ሀገር የሚካሄድ ነው። የቶፖቹን አርባዎች እንመርጣለን። ሶ ሁለቱ ደረጃዎች እነሱ ናቸው። አሁን በዚህ ሳምንት የጀመርነው የብሔራዊ ደረጃ የምንለው ናሽናል ስቴጅ ሰዎች የምንለው ቀማሾቹ እዚህ ሀገር ማስታወቂያ አውጥተን እኛ የምንፈልገው ሁሉም ቡና አብቃይ አካባቢዎች እንዲወከሉ ነው። ማስታወቂያ እናወጣለን። በመላ ኢትዮጵያ ከድሬዳዋ፣ ከጅማ፣ ከዋሳ ቡና በሚበቅልበት ቦታ ሁሉ ያሉ ሙያቸው ቅምሻ የሆነ ሰዎች እንዲወዳደሩ እናደርጋለን። ፈተና እንፈትናለን። ፈተናውን ያለፉትን ነው የምንወስደው። በተቻለ መጠን ግን ሁሉም አካባቢ እንዲወከል ጣዕሙን የተሻለ የሚያውቁት ሰዎች እንዲወከሉ እናደርጋለን። ምክንያቱም የካፖፍ ኤክሰለንስን ምርጥ የምንለውን ቡና ራሳችን ነው እንመምረጥ ያለብን። አገር ውስጥ ነው የሚካሄደው ሁለቱ ደረጃዎች። ከዛ በኋላ ሶስተኛው ደረጃ ኢንተርናሽናል ስቴጅ የሚባለው የዓለም አቀፍ መድረክ አሁን ቡናዎቹን ለእኛ ለኢትዮጵያ የተመረጡ ሰባት ከተሞች አሉ። ሁለቱ ጃፓን ናቸው። ቻይና ኖርዌይ አውስትሬሊያ እና አሜሪካ እንልካለን አሁን በሁለት ሳምንት ውስጥ እነዚህ ያለፉትን አርባ ቡናዎች ለነዚህ የቅምሻ ማዕከላት እንልካለን እነሱ የተላከላቸውን አርባ ቡና ደረጃ ያወጣሉ ከአንድ እስከ አርባ ያለውን ደረጃ ደግሞ በገዢዎቹ በኩል ባለው አመለካከት ከአንድ እስከ አርባ ብለው ራንክ ያደረጉታል እስካሁን ድረስ ከቡና አምራቾች ወይም ከገበሬዎች ያገኛችሁት ምላሽ ምን ይመስላል? ደስተኛ ናቸው በውድድሩ፣ ወይንስ ደግሞ የውድድሩ መንፈስ ያልነካቸው ቦታዎች አሉ የሚል ቅሬታ አቅርቦላችሁ ያውቃል? ምን ያክልስ በኢትዮጵያ ውስጥ በቡና አምራችነት የሚታወቁ ቦታዎች የሚገኙ ናሙናዎችን ለማካተት ጥረት አድርጋችኋል? ይሄ ፕሮጀክት ላለፉት ሁለት ዓመታት በዩ ኤስ ኤድ የገንዘብ ድጋፍ የሚካሄድ ነው። ቡና ስንሰበስብ አራት ሴንተር እንከፍታለን። ጅማ፣ አዋሳ፣ ድሬዳዋና አዲስ አበባ ሴንተር የምንላቸውን ለቡና አብቃይ አካባቢዎች ተደራሽ ለማድረግ ለአምራቶቹ እነዚያ አካባቢዎች ሄደን ነው ሳምፕል በንሰበስበው በተቻለ መጠን ከሌላም ወጣ ካለው ከአማራም ክልል ወደ አዲስ አበባ እንዲመጣ እናመቻቻለን ቡና በተቻለ መጠን ሳምፕሎች ተወክለው እንዲቀርቡ እንደሱ አይነት ኮምፕሌን እስካሁን አልቀረበም ለማስረገባት አልቻልን ምናምን የሚል ምክንያቱም ከቡናና ሻይ ጋርም አብረን ነው የምንሰራው እዛ አካባቢ ያሉ በመንግስት ስትራክቸር ውስጥ ያሉ የቡናና ሻይ ሳቦች ሰፖርት ያደርጋሉ። በጣም ሩቅ ያሉትን ሳምፕል ሰብስበው እንዲያመጡ እናደርጋለን። በጠቀሜታው በኩል ካየኸው እንግዲህ ባለፈው ዓመት ሰላሳ ዘጠኝ ቡና ነው የሸጥነው። ሀያ ስምንቱን በካፕ ኦፍ ኤክሰለንስ ኦክሽን ሸጠናል። አስራ አንዱን ደግሞ በናሽናል ዊነር ኦክሽን የሚባል ሸጠናል። በጣም ትልልቅ ዋጋ ነው ያገኙት። የገበሬዎቹን ህይወት ኮምፕሊትሊ የሚለውጥ ገንዘብ ነው ያገኙት። ኦልሞስት አንደኛ የወጣው ሰው ለአንድ ኬሻ አንድ ሚሊዮን ብር አካባቢ ነው የተከፈለው። እና ይሄ ትልቅ ብር በኢትዮጵያ ታይቶ የማይታወቅ ነው። የአሸናፊዎችን ህይወት የለወጠ ነው። ሁለተኛ ሶስተኛ የወጡትንም ብታይ መቶ ዶላር ይሸጣል። ሰማንያ ዶላር ስልሳም ዶላር ይሸጣሉ። እና ትልቅ ለውጥ የሚያመጣ ነው። ከዛ በላይ ደግሞ የጠቀማቸው ምንድን ነው? ገዢዎች እነሱን እየፈለጉ መምጣት ጀመሩ። በእኛም በኩል ራሱ አንደኛ የወጣውን ሁለተኛ የወጣውን እንደዚህ ማግኘት እንፈልጋለን የሚሉ ብዙ ጥያቄዎች ነው የሚቀርቡልን። በራሳቸውም በኩል ብዙ ጥያቄ እንደሚቀርብላቸው ነው ሚነግሩ ምክንያቱም ከጨረታው በፊት እኛ የምንሰራው አርባዎቹን አሸናፊ አምራቾች ማስተዋወቅ ነው። እና የካፖት ኤክስለንስ ፕላትፎርም ላይ ስለ እነሱ ነው መንጽፈው ለሚቀጥሉት ቅምሻሁን ከጨረስን ለስድስት ሳምንታት አርባዎቹን ማስተዋወቅ ነው የምንጀምረው። እና ጥሩ ማስታወቂያ ነው ለእነሱ እና ሕይወታቸውን የሚለውጥ ነገር ነው። የዚህ ዙር አሸናፊዎች መቼን የሚለዩት መቼን የሚታወቁት የዚህ ውድድር አሸናፊዎች? አሁን የመጨረሻ ቀን የዚህን ስቴጅ የምንቀምሰው የአሁኑ አርብ ነው። ሁለት ደረጃዎች ያልፋል የመጨረሻውን ውጤት ከማሳወቃችን በፊት። ስለዚህ ከኤፕሪል ሀያ ዘጠኝ ድረስ ቶፕ አርባዎቹን እናሳወቃለን። እጅግ በጣም አመሰግናለሁ ቅድስት ሙሉጌታ። ከፖፍ ኤክሰለንስ ስለተሰኘው የቡና ጣዕም ውድድር ስለነገርሽን ስላብራራሽልን በአድማጮች ስም ከልባ አመሰግናለሁ። መልካም ጊዜ ግጠምሽ። መልካም ምሽት ይሁንልሽ። አመሰግናለሁ እኔም ስለሰጣችሁን ጊዜ። ዛሬ የአሜሪካ ትልቁ የፊልም ሽልማት ስነ ስርዓት ኦስካር ይካሄዳል። በዘጋቢ ፊልም ዘርፍ ለዚህ ክብር ከታጩት አንዱ ሃንገር ዋርድ የተሰኘው በየመን እየደረሰ ያለውን ሰብዓዊ ቀውስ የሚዳሰሰው ፊልም ነው። በፊልሙ ዙሪያ የሚያጠነጥረውን ዘገባ ኤደን ገረመው በመቀጠል ታስደምጠናለች። የኦስካር እጩ የሆነው ስካይ ፊትስጄራልድ እጅግ በጣም ብዙ የመሳሪያ እጥረት ባለበትና ጦርነት ባወደመው በየመን የሕፃናት ሆስፒታል ውስጥ ያጋጠመውን ለአሜሪካ ድምፅ እንዲህ ሲል አጋርቷል። የጉዳዩን ጥልቀት የሚታወቀው ወደ ምንጩ በመጓዝ ነው። ወደ ሁኔታው ወደ ራሱ ማለት ነው ለልጇ ምንም አይነት ምግብ የመግዛት አቅም ስለሌላት ልጇ በህይወትና በሞጣር ውስጥ ያለችን እናት አነጋግሬ ያለሁ። ስካይ ፊትስ ጄራልድ ሳዑዲ አረቢያ ወደ የመን የሚያልፈውን ድንበር በመዝጋቷ ምክንያት በተፈጠረው የቤንዚን እጥረት ሳቢያ የቤንዚን ጄኔሬተር የሚጠቀሙ ሆስፒታሎች ከፍተኛ ችግር ውስጥ ናቸው ይላል So if you don't have diesel for those generators, ጄኔሬተሮቹ የሚነሱበት ምንም አይነት ቤንዚን ከሌለ ምን እንደሚፈጠር መገመት ይቻላል። መብራቱ ይጠፋል። ምግብ የሚቀምጡባቸው ማቀዝቀዝያዎች እንዲሁም ለምርመራ የተወሰዱ ደም የሚያስቀምጡበት ላቦራቶሪ ሁሉ መብራት ይጠፋል። ይሄ ማለት እነዚህን ሆስፒታሎችና ክሊኒኮችን የሚደግፉ የሕክምና ማዕከላት በሙሉ ይቆማሉ ማለት ነው። እጅግ በጣም አደገኛ የሆነ የምግብ እጥረትና ረሃብ ያለባቸው ጨቅላዎች ለማገገም የተለየ አልሚ ምግብ ይሻሉ። በሆስፒታሉ ታካሚ የሆነች የአስር ዓመቷ ኦሜማ አገግማለች። ሌሎች ግን አያገግሙም። የፊልም ባለሙያው ፊትዝጄራልድ የህክምና ባለሙያ ጥረት ባለበት በዚህ ሆስፒታል ውስጥ ለነዚህ ህሙማን እንክብካቤ የሚያደርጉላቸው ቤተሰቦቻቸው መሆናቸውን ታዝቧል። ይሄ ደግሞ አንዳንዴ አሳዛኝ ፍጻሜ ይኖረዋል። ምክንያቱ ደግሞ ቤተሰቦች የሐኪሞቹን ትዕዛዝ በአግባቡ ባለመረዳታቸው ነው ይላል። ይህ ደግሞ በችግሩ ላይ ሌላ ነገር ይደርባል። የምትወደው የልጅ ልጇን ለማገዝ የምትጥር አያት ለልጁ መሞት ሚና ልትጫወት ትችላለች። ሃንገርዋርድ ወይም የረሃብ ወረዳ የተሰኘው የፊትስ ጄራልድ ፊልም በሰብአዊ ቀውስ ዙሪያ የተሰራ ሶስተኛ ፊልሙ መሆኑንም ይናገራል። የመጀመሪያው ፊፍቲ ፊት ፍሮም ሲሪያ ወይም ከሶሪያ ሀምሳ ጫማ ርቀት የተሰኘው ፊልም በሱሪያ ግጭት ዙሪያ ያተኮረ ሲሆን ሁለተኛው ደግሞ የህይወት ጀልባ ወይም ላይፍ ቦት የተሰኘው ከሊቢያ በፕላስቲክ ጀልባ ተጭኖ ሜዲትራኒያንን በሚያቋርጡ ስደተኞች ህይወት ላይ የሚያጠነጥን ነው። ፊሽ ጄራልድ ይሄ አዲስ ፊልሙ በየመን ባለው ረሃብ ላይ ግንዛቤን ይጨምራል የሚል ተስፋ አለው ስ ሞራል ፊልሙ የሞራል ልዕልናን ለመመለስ እና ይሄን የማይታይ ጦርነት በግልጽ ለማሳየት ያለመ ነው። አሊያም በምዕራቡ ላለው ሰፊ ህዝብ ይበልጥ ግልጽ ለማድረግ ነው። አንድን አሜሪካዊ አምጥተሽ የመን የት ናት ያለችው ብቴው ላያውቅ ይችላል። የአሜሪካ ህግ አውጪዎች የፕሬዝዳንት ጆ ባይደን አስተዳደር የተባበሩት መንግስታት ወደ 5ምሳ ሺህ የሚጠጉ ሰዎች በአሁኑ ሰዓት በረሃብ እንደሚገኙ ወዳሳወቁባት የመን የሚገቡ እቃዎችን ሳዑዲ አረቢያ ማገዷን እንድታቆም አሜሪካ በአስቸኳይ ጫና እንድታደርግ ጥሪ እያደረጉ ይገኛሉ። ለፔኔሎፒ ቹሉ ዘገባ ኤደን ገረመው ከዋሽንግተን ዲሲ Show. You'll never ever fade. You are lovely, but it's not for sure. I won't ever change, and though my love is great. To tears, uh, even after all these years, years, and it pains me so much to tell that you don't know me that way, yeah, yeah, yeah, and though my love is. ጥሩችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማሬ ደግሞ በቅንብሩ አብረናችሁ አምሽተናል። መልካም ምሽት ይሁንላችሁ።